አሪታ ፍራንክሊን ዩናይትድ ስቴትስ ዓለምም ሰሞኑን ካጧቸው ድንቅ ሰዎች ከፖለቲካው መስኩ ውጪ የጥበቡ ዓለም ፈርጥ አሪታ ፍራንክሊን በሰባ ስድስት አመት እድሜዋ አርፋለች። ለአሪታ ፍራንክሊን ብዙ ክብርና ሙገሳ የሞላበት አሸኛኘት ነው የተደረገላት። ከትላንት በስቲያ አርብ ለአምስት ሰዓታት ከዘለቀ የመታሰቢያ የፍትሃትና ህይወቷን የማጉላት ስነ ስርዓት በኋላ አስክሬኗ በክብር አልፏል። ሰለሞን አባተ ተከታዩን ይዟል እነሆ፣ ንግሥት በዚያ ተኝታለች። በወርቅ በተለበጠ በረጅሙ አንጸባራቂ ካባዋ ተጠቅልላ ከወርቅ ፍልጥላጮች የተሰፉ ያማሩ ጫማዎቿን ተጫምታ፣ እነሆ ንግሥት እዚያ ብርሃን አንጣሪ ሆኖ በተሠራና በተዘጋ በሳጥን ውስጥ ተንጋላለች። የሶል ንግሥት አሬታ ፍራንክሊን የአሬታ ፍራንክሊን ሀገርና መኖሪያም በሆነው የሚሽጋን ግዛት ግዙፍ ከተማ ዲትሮይት ውስጥ በሚገኘው ታላቅ ሞገስ በተሰኘ ቤተ መቅደስ በጣፊያ ደዌ ምክንያት የዛሬ ሁለት ሳምንት ላረፈችው ገናናይቱ አሬታ ፍራንክሊን የፍትሐትና የመታሰቢያ ሥነ ሥርዓት ሲካሄድ የተናገሩት የሲቪል መብቶች ተሟጋቹ ቄስ አልሻርተን እርሷ አሁን እነሆ በመንግሥተ ሰማይ ነች አሉ እነሆ ለንግሥቲቱ ዘውዱ ይደፋላት ዘንድ ጊዜው አሁን ነው አሉ አርሻፕተን እንግዲህ ካንሰር የለብሽም አሬታ እጆችሽን ዘርጊ መስቀሉንም ያዢ ዘውድሽንም አንሺ የአሬታ ፍራንክሊን ዝና ከትውልድ ከተማዋ ዲትሮይት አልፎ በዓለሙ ሁሉ ተናኝቶአል። እኛን ግን መቼም ረስታን አታውቅም ብለዋል ቄስ ዶክተር ኢኤል ብራንች በሥነ ሥርዓቱ ላይ ሲናገሩ ከጳጳሶችና ከፕሬዚደንቶች አንስቶ እስከ ታናናሾችና የመጨረሻዎቹ በድፍን ዓለም የብዙዎችን ሕይወት ነክታለች። መንፈስን በሚሰነጣጥቁ ዜማዎቿና ነፍስ በሚነጥቁ ግጥሞቿ ሕሊናና ልቦናችንን ገዝታለች። ሕይወቷን ከእኛው ጋር ጀምራ ከእኛው ጋር ኖራለች። በቀላሉም በከባዱም በመልካም ጊዜያችንም ሆነ በክፉዎቹ ከእኛው ጋር ተጣብቃ ቀርታለች። የፍራንክሊን እጅግ እጅግ የድሮ የሕፃንነት ጓደኛዋ ዘፋኙ ስሞኪ ሮቢንሰን ዝክሩን የሰጣት በዝማሬ ነበር። ትናፍቅኛለሽ ጓደኛዬ። አሬታ ለሲቪል መብቶች፣ ለሴቶች መብቶች የእርሷን ያህል የተሳካ ሕይወት ለመኖር ላልታደሉት ሁሉ የነበራትን ድጋፍ፣ ተቈርቋሪነትና ትግል ብዙዎች በንግግሮቻቸው ወቅት አንስተዋል። የቀድሞው የዩናይትድ ስቴትስ ጠቅላይ አቃቤ ሕግ ኤሪክ ሆልደር አንዱ ናቸው። የጋራችን የሆነውን ሁሉ አርግባ የማታውቅ ብርቅ የሆነች ንግሥት ነበረች። ኬኔዲ ማዕከል መድረክ ላይ ሆና ከፊቷ በተገጠገጡ ባለብዙ ሥልጣን እና ባለብዙ ወረት ሰዎች ፊት ጸጉሯም ኮቷን አውልቃ ጥላ ስለ ድሆች መከራ፣ ስለ ተንገላቱ ሰዎችና ስለማይረሱ የዚህች አገር አካላት መጨነቋን ትቀጥላለች አሉ ኤሪክ ሆልደር። የቀድሞው ፕሬዚደንት ቢል ክሊንተን ደፋር ሆና ኖረች፣ ሳትፈራ ቀርታ ሳይሆን ፍርሃቶቿን አሸንፋ በእምነት ኖረች፣ ሳትወድቅ ቀርታ ሳይሆን ውድቀቶቿን አሸንፋ ኃይለኛ ሆና ኖረች፣ ሳትደክም ቀርታ ሳይሆን ድክመቶቿን አሸንፋ። places in my in my life and time sung a, sung a lot of songs ሄኖክ ተመስገን በአዲስ አበባ ዩኒቨርሲቲ ያሬድ የሙዚቃ ትምህርት ቤትና የግል በሆነው ጃዛምባ የሙዚቃ ትምህርት ቤት መምህር ነው። የሙዚቃ ከፍተኛ ትምህርቱን የተከታተለውና ዲግሪውንም የሠራው ዩናይትድ ስቴትስ ቦስተን በሚገኘው በርክሊ የሙዚቃ ኮሌጅ ነው። ወደ አዲስ አበባ ደወልኩና ስሜቱን ጠየቅኩት። ሁለት የሙዚቃ ፕሮግራሞች አሉ እንጂ በሬዲዮ በየሳምንቱ የተላለፉ ወደ አምስት ስድስት ዓመት ሆናቸዋል። ናውቃል ሬዲዮ ጣቢያ አንደኛው የኦልዲስ ሙዚቃ ነው። የድሮ እንግሊዝኛ የኦልዲስ ሙዚቃ አንደኛው ጃዝ ነው እና እዛ ላይ አሌክሳንድ ብዙ ጊዜ ያቀርባት ነበር። እኔ ገና ወጣት ኛ አሜሪካን ከሜሬዎች ጀምሮ ስፓኒሽ አለም ትዝ ይለኛል ድሮ በአስራ ዘጠኝ መቶ ሰባዎቹ መጨረሻ አካባቢ ከድሮ ጀምሮ የምንሰማት እንድንወዳት ትልቅ ድምፃዊ ነች ። አፍሪካን አሜሪካን ድምፃዊ እውነት ለመናገር ያው ዓለም ከሚያውቀው ነገር ኦልሬዲ ብዙ ነገር ያውቃል። የሰውን ልግስት ተብላና የምትታወቅ ድምፃዊት ነች። በቻች አካባቢ አድጋ ሰው ሁሉ ሰው የሚያውቀው ነው። ከዛ የተለየ ኢትዮጵያ ውስጥ ያው የእሷን ዘፈን የሚወዱ በጣም ብዙ ሰዎች አሉ ከኔም ጭምር እሱን ነው ማለት ምችለው። ሌላ ሪ በጣም የተለየ አገር ወይም አለም ከሚያውቀው ልዩ ነገር የለም። ያው ልክ ሁሉ አለም እንደሚወዳስ ና መሚያደንቃት ከኔም ጨምሮ እዚህ ያሉን ብዙ ኢትዮጵያውያ ኖች እንደሚወዳስ ነው ማለት። አንተ የሙዚቃ ጥበብ ሰው ነህ አቶ ሄኖክ ምን አላት እርሷን፣ እንደዚህ ለይቶ የሚያስወድዳት ነገር ምን አግኝተህባት ነው የወደድ ወ እኔ የምወደው ድምጿን ነው። ድምጿና አዘፋፈኗ ያው ከቸርች ባግራውንድ መውጣት ያሳውቃል። የአዘፋፈኗ ጎስፔል ነበር መጀመሪያ፣ ብዙ ጊዜ ወንጌላዊ ዝማሪዎች አዘፋፈኗ ድምፅ ኤኒ ዘፈን ቢሰጠት ለሬሰፈንክን ልክ አሁን ልክ ጥላሁንም ብናየው ጥላሁን ብዙ ጊዜ ዘፈን አይጸፈም ነበር። ብዙ ሌሎች ነበሩ የምጽፍለት፣ ግን ኤኒ ዘፈን ሲሰጠው ኢሚዲየትሊ ሲዘፍ ነው የራሱን ማህተም ያደረግበትና ድምፁ አዘፋፈኑ አቀላለጡ ጥላሁን ዘፈን ይሆናል። በአንድ ጊዜ ሌላ ሰው ብጽፍለት አሪታም በዛ ነው። እኔ ዘፈን በአሪታ ስዘፍ ነው፣ በእሷ ስታይል ስዘፍ ነው፣ በእሷ አዘፋፍን የእሷ የምንወደውና የተለየ ሆነ የእሷን አይነት ስታይል ስለምታደረግበት እሱም ነው መወደው ነው። የራሷን አዘፋፈን ስታይል ማለት ነው። ከዛ በተረፈ ዘፈኖቿ ስፋት ያላቸውን አካባቢዎች የሚዳስሱ የነጻነት መልእክት ያላቸው እንደ ገለጽከው አቶ ሄኖክ ወንጌላዊ መልእክት ያላቸው የፍቅር ዘፈኖችም እንደዚህ አይነቶችን ያካተቱ ናቸው። እነዚህ ከራሷ ከአሬታ ፍራንክሊን የውስጥ ማንነት የሚመነጩ ናቸው? ማህተሞቿን እንዳልከው ስታሳርፍባቸው፣ ወይ ዘፋኝ ስለሆነች ብቻ ነው እነዛ የምትዘፍናቸው? አይ እርግጠኛ ነኝ ዘፈኖች ስዘፍን ማንም ዘፋኝ ቢሆን የሚዘፍነው ዘፈን መርጦ ነው የሚዘፍነው ሌላም ሰው ቢጽፍለት ራሱ እንዲጽፍ የሆነ ተጽዕኖ ይኖራል ዘፈኑ ላይ ስለዚህ እርግጠኛ ነኝ በአሬታም ብዙ አመት እንደዘፈነች መጠን ፒያኖም ደግሞ እንደምትጫወተው መጠን የራሷ ማንነት አርቷ ውስጥ አለ ብዬ አስባለሁ ስለዚህ የእሷ ማንነት በአርቷ ውስጥ ይገለጣል ብዬ ነው አስባለሁ አሬታ ፍራንክሊን በዘመኗ ኢትዮጵያ ውስጥ በጣም ትደመጥ የነበረች ስሟ እንደውም እንደ ኢትዮጵያውያን ዘፋኞች ሁሉ ይጠራ ይታወቅ የነበረ ሰው ነች እና በኢትዮጵያ ሙዚቃ ውስጥ ያሳደረችው አሻራ አለ ብለህ ታስባለህ አቶ ሄኖክ? በዘፋኞቹም ላይ ይሁን በጥበቡ ላይ እሱ ላይ ዳይሬክት ኢንፍሉንስ አለ ብዬ አላስብም፣ ቀጥተኛ ተጽዕኖ። እርግጠኛ ነኝ፣ አስቴር አወቀ ለምሳሌ እርግጠኛ ነኝ እሷ እንደምትወዳትና እንደምታደንቃት አውቃለሁ። ስለዚህ በዛ አይነት አደናነቅ ብዙ ዘፋኞች ሲናሄዶ ድምፃውያን በሙሉ እንደሚያደንቋቸው አውቃለሁ ግን ዳይሬክትሊ የእሷን አይነት አዘፋፈን የእሷን አይነት ስታይል ዳይሬክት ኢንፍሉዌንስ በኢትዮጵያ ሙዚቃ ወይም ሙዚቀኞች ላይ ወይም አለው ለማለት ከባድ ይመስለኛል። እዛ ለማየት ግን በኢንዳይሬክት በሆነ መንገድ አምሹር ፐርፎርማንሷን ያዩ ሙዚቃዋን የሰሙ ሙዚቀኞች ኢንዳይሬክት በሆነ መንገድ ኢንፍሉዌንስ ሲሆኑ ሊሆን ይችላል። ህልፈቷን ስትሰማ ምን ተሰማህንተ እንደ ጥበብ ሰዋቶ ሄኖክ እንደማንኛውም ሰው አዘንኩኛ ምክንያቱም በጣም ትልቅ የታወቀች ድምጻዊ መሆኗን እናውቃለን። ግን በቅርብ ጊዜ ደግሞ ብዙ እድሜው መጨመሩና የጤና ችግር እንዳለ ስለምናውቅ በጣም ትልቅ ሰርፕራይዝ አልነበረም። ግን ቢሆንም በጣም የሳዘን ብሉ ጊዜ ሰው እንደዚህ ትልቅ ስራ የሰራ የታወቀ ሰው ሲያልፍ ብሉ ጊዜ ሁላችንም ልክ እንደራሳችን ቤተሰብ እንዳለ ሰው አይነት የሚሰማን ነገር አለ። እንደሱ አይነት አዘን ተሰምተኛል። ግን ቢሆንም ሌጋሲዋ ለብዙ ጊዜ ለስኩ መጨረሻ እንደሚሆን ስለማውቅ ውርሷ፣ ትሩፋቷ ማለት ነው ሙዚቃ የእሷ ሌጋሲ ማለት ነው። ስለዚህ ያው እሱን በማክበርና ሙዚቃውን በመስማት የኔም የራሴ ሙዚቃ ላይ የራሴ ፕሮግራም ላይ ማጫወቻ ሳለው በዛ ጊዜ ለሷ ክብር ብዬ ነው ብዙ ዘፋኞች ቤተመስኖነ በማክበር ነው ያው ሙዚቃዋን ላይፋም በማክበር ነው ማሳለፍ ንችለው እንግዲህ ከዚህ ላይ ማማራን ግን የሚያስተናግድ እና የሚያሳዝን አሬታ ፍራንክሊን የሪከርዲንግ ኢንዱስትሪው ከፍተኛ ሽልማት የሆነውን ግራሚ አዋርድስ አስራ ስምንት ጊዜ ተቀዳጅታለች። በዓለም ዙሪያ ባሉ አድናቂዎቿ፣ የጥበብ ሰዎችና ታዋቂ ገናና ሰዎችም ዘንድ ትውልዶችን ጭምር እየተሻገረች ግነቷ በርትቶ ኖራለች። ሪስፔክት ልክ የዛሬ ሐምሳ ዓመት የመጀመሪያውን ግራሚ ሽልማቷን ያሸነፈችበት ጣዕመ ዜማዋ ነው። ክብር ነው ትርጉሙ። ይህ ዜማ ታዲያ ፈጥኖ የሴቶች ዝማሬ ሆነ። ፍራንክሊን ራሷም ይህንን ተገንዝባለች። ሁሉም እኮ ክብር ይፈልጋል ከወጣት እስከ አዛውንት፣ መሀልም ላይ ያለው ሁሉ ወንድ፣ ሴት ሁላችንም መከበር እንፈልጋለን። አድናቆትና ምስጋና ያስፈልጉናል። ለእኔ ሁል ጊዜ ያለው ትርጉም ይኸው ነው። መቼም አንድ ነው፣ ሬስፔክት ከስድሳ ዓመታት በዘለቁ የአሬታ ፍራንክሊን የጥበብ ዓለም ጉዞ ውስጥ አንጸባራቂነቱን እንደ ቀጠለ ኖረ። አ ሶንግ ፎር ዩ። ሌላው ከአሪታ ፍራንክሊን ምርጣ ምርጦች አንዱ ነው። Secrets Of the truth with all nothing You came out in front. thank mm -hmm. you Hiding. አሬታ ፍራንክሊን በመንገዷ ላይ እጅግ የበዙ የባህል ደንጋያዎችን አኖራለች በሃምሳ ሁለት ዓመት ዕድሜዋ በ1986 ዓ ም በኢትዮጵያ የዘመን አቆጣጠር የተከበረው ኬኔዲ ማዕከል ሞገስ ሰጥቷታል የዛሬ 13 ዓመት በ1997 ዓ ም ደግሞ የዩናይትድ ስቴትስ የነፃነት ሜዳሊያ ተሸላሚ ይህንን ከፍ ያለ ሜዳሊያ ለማጥለቅም ከ14 አሜሪካውያን አንዷ ሆናለች ፍራንክሊን ከተገኘችባቸው ታላላቅ መድረኮች ፕሬዚደንት ባራክ ኦባማ በሁለት ሺህ ዓመተ ምሕረት ቃለ መሐል ላይ የፈጸሙበት መድረክ ይገኝበታል። ማይ ካንትሪ ቲስ ኦፍ ዲ የአሁኑ የዩናይትድ ስቴትስ ብሔራዊ መዝሙር ከመጽደቁ በፊት እንደ ብሔራዊ መዝሙርም የተወሰደ ነው። አሪአሬታ ፍራንክሊን ሞገስ መድረክ ላይ ያላትን ያህል እንዲሁ በሰውነቷም ነው የሚሉ ብዙ ናቸው። ሚውዚክ ኢዝ ማይ ቲንግ ኢዝ ሁ አይ አም አም ኢን ኢት ፎር ዘ ላንግ ሙዚቃ የኔ ነገር ነው። እኔ ነኝ። እስከ ወዲያኛው አለሁበት። ዘፍናለሁ። ምን ትፈልጋለህ? የኔ ፍቅር ይሸዋለሁ።